ማህደረ ዜና ሰሞኑን እንደ አዲስ የናረውን የሳውዲ አረቢያና የኢራንን ውዝግብ ብዙዎች የሱኒና የሽአ ሙስሊሞች ጠብ ይሉታል። ሌሎች መካከለኛው ምስራቅን በበላይነት ለመቆጣጠር የሚደረግ ሽኩቻ ውጤት ነው ባዎች ናቸው። ብዙ የማይሰሙ ግን በሰሊያሉ የሚመስሉ እንደሚሉት ደግሞ የውጪ በጣሙን የምዕራባውያን ኃይላት ጣልቃ ገብነት ግፊትና ታሪካዊ አጋጣሚዎች ይሉታል። ሌሎች ሁሉንም ብለው እርፍ። ብቻም ጠብ ውዝግብ፣ ሽኩቻው አረብን አዳርሶ አፍሪቃ፣ ፋርስን ተሻግሮ ቤጂንግ፣ ሞስኮ፣ ዋሽንግተን፣ ብራስልስ ደርሷል። ሰበብ ምክንያት፣ ሂደት፣ መዘዝ፣ ውጤቱን ላፍታ ንቃኛለን። አብራችሁን ቆዩ። የሳውዲ አረቢያና የኢራን ጠብ በእርግጥ አዲስ አይደለም። በ1980ዎቹ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ከዘጠኝ ዓመት በላይ ያስቆጠረው የኢራቅና የኢራን ጦርነት የባግዳድና የቴህራን ጦርነት ብቻ አልነበረም። ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይና አብዛኞቹ ምዕራባውያን መንግስታት የኋላ ጠላታቸውን ሳዳም ሁሴንን በቀጥታም በተዘዋዋሪም ሲረዱ ነበረ። ሳውዲ አረቢያም፣ ኩዌት፣ ባህሬን፣ ግብፅና ሌሎችም የአረብ መንግስታት ኋላም ለአሜሪካኖች ጥቃት አጋልጠው የሰጡት የሳዳም ሆሴን መንግስት ጦርን ደጋፊም አስታጣቂም ነበሩ። በሊባኖሱ የእርስ በርስ ጦርነትም የትህራን አያቱላሆችና የሪያድ ነገስታት ተነክረውበት ነበረ። በቅርብ ዓመታትም ከየመን እስከ ሶሪያ ከባህሬን እስከ ሊባኖስ ከኢራቅ እስከ አፍጋኒስታን በጃዙር ይዋጋሉ። ሳውዲ አረቢያ አንድ የሺያ መንፈሳዊ መሪን በአሸባሪነት ከወነጀለቻቸው ሌሎች 46 ሰዎች ጋር በሞት በመቅጣቷ ሰበብ አሁን የናረው ጠብ የፖለቲካ ተንታኝ ፋኦዝ ዤዤቭ እንደሚሉት የቆየ ሽኩቻ ውጤት ነው። ሽኩቻው ታሪካዊ፣ ፖለቲካዊ፣ መልክዓ ምድራዊ ምክንያት ቢኖረውም፣ የፖለቲካ አዋቂው እንደሚሉት ሁል ጊዜ በሃይማኖታዊ ሀራጥቃ ሰበብ ይሸፈናል። ዓለም አቀፉ ማህበረሰብ ለሶሪያው ጦርነት ዲፕሎማሲያዊ መፍትሔ ለማግኘት እየጣረ ነው። በሚቀጥሉት ሁለት ሳምንታት የሆነ ስምምነት ይደረጋል የሚል ተስፋም አለው። አሁን ግን ይህን እርሳው። ብዙ ሰዎች የየመኑ ጦርነት ይቆማል የሚል ተስፋ አላቸው። ይህንን እርሳው። እኔ አሁን ቤይሩት ነው ያለሁት። ከፍተኛ ውጥረት አለ። የሊባኖሱ ጠንካራ የሺያ ፓርቲ ሂዝቡላህ የሊባኖስ ሙስሊሞችን በሳውዲ አረቢያ አንጻር ለማሰለፍ እየጣረ ነው። ባህሬን ውስጥም ውጥረቱ ነግሷል። በባህረ ሰላጤው አካባቢ በርካታ የሺአ ማህበረሰብ አለ። ሳውዲ አረቢያና ኢራን በየጊዜው ተዘዋዋሪ ጦርነት የሚገጥሙት ለስልጣን ለመልካ ምድረ ፖለቲካዊ የበላይነት ተጽዕኖ ለማሳደር ነው። ይሁንና እነዚህ ምክንያቶች ሁል ጊዜ የሃይማኖታዊ ሀራጥቃ ትርጉም ይሰጣቸዋል። ጅቡቲ ሳውዲ አረቢያን ለማስደሰት ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት አቋረጠች የሚለው ዜናም ከተራው ኢራናዊ የገጠመው አጸፋ ቧልት ነበር። ይህን ስም ሰምቸው አላውቅም ጻፈ አንዱ በትዊተር ዲፕሎማሲያዊ ግንኙነት እንደነበረንም አላውቅም ነበረ አክለ የፈጣሪ ያለህ ቀጠለ ሌላው ጅቡቲን አጣን ምን ይበጀን ይሆን እያለ በትንሽቱ በረሃማ ድሃ አፍሪቃዊት ሀገር ውሳኔ ጋዜጠኛ ሆሴን ሻርት ማዲሪን ያክል የተሳለቀ ግን የለም የኢራን ውጭ ጉዳይ ሚኒስቴር አለ ከያት የተሰኘው ወግ አጥባቂ ጋዜጣ አዘጋጅ በኢራን የጅቡቲ አምባሳደርን አስጠርቶ ሀገርህ ጅቡቲ በዓለም ካርታ የምትገኝበትን ስፍራ በአራት ሰዓታት ውስጥ እንድታመለክተን ሰሜን ሱዳንና ሶማሊያም ለሪያድ ያላቸውን ታማኝነት ለማረጋገጥ ከኢራን ጋር የነበራቸውን ግንኙነት ግንኙነት ከነበራቸው አቋርጠዋል። ሦስቱም ሀገራት የሱኒ ሙስሊም የሚበዙባቸው ናቸው። ከኢራን ጋር ግንኙነታቸውን ያቋረጡት ግን የቴህራን ሪያድ ጠብ የሺያ ሱኒ ጠብ ስለሆነ ነው ብሎ ማሰብ ግን ሲበዛ ከባድ ነው። በምዕራባውያን ማዕቀብ ክስና ወቀሳ ምክንያት ከዓለም የተገለለው የፕሬዚደንት ዑመር ሐሰን አልበሽር መንግሥት ከሪያዶች ወግኖም የየመን ሑቲ አማጺዎችን መደብደብ ሲጀምር ዓላማው የሪያዶችን እርዳታና ድጋፍ ማግኘት እንጂ ሃይማኖታዊ ወገኝተኝነት እንዳልሆነ ግልጽ ነው። የመንግሥትነት አቅም ቅርጽና መዋቅር ብዙ የሚጎለው የሐሰን ሼህ ማህሙድ መስተዳድር ከአክራሪው ደፍጣ ተዋጊ ቡድን ከአሸባብ የበለጠ ጠላት አለው ማለት በእርግጥ ጅልነት ነው። የሞቃዲሾን መስተዳድር የዩጋንዳ፣ የኬንያ፣ የኢትዮጵያና የብሩንዲ እንዲሁም የሌሎች የአፍሪካ ሀገራት ወታደሮች ባይጠብቁት ኖሮ አሸባብ መነቃቅሮ በጣለው ነበረ። በክርስቲያን አፍሪካውያን ወታደሮች የሚጠበቀው የሼህ ማህሙድ መስተዳድር ከሙስሊማይቱ ኢራን ጋር ዲፕሎማሲያዊ ግንኙነት ለማቋረጥ የተጣደፈበት ምክንያት ለሃይማኖታዊ ሐራጥቃ ወግኖ ነው ብሎ መደምደም በእርግጥ ግራጋቢ ነው። ለተቀጥላዎቹ የአፍሪቃ መንግስታት ቀርቶም ለራሳቸው ለሪያድ ነገስታትና ለትህራን አያቱላዎች እንኳን የጠብ ሽኩቻ ውዝግባቸው ምክንያት የሃይማኖታዊ ሐራጥቃ ልዩነት ነው ብሎ መደምደም ሲበዛ ከባድ ነው። ጠቡ በአንድ ሰው ግድያ ሰበብ አሁን የናረበት ምክንያት ደግሞ ጀርመናዊው የፖለቲካ ተንታኝ ሰባስቲያን ዞንስ እንደሚሉት ኢራን ከምዕራባውያን ጋር ያላትን ግንኙነት ማሻሻሏ ነው። ኢራን ዳግም እያንሰራራች ነው ማለት ይቻላል። ሳዑዲ አረቢያ በአንጻሩ መዳከሟ እየተሰማት ነው። ሳዑዲ አረቢያ እውነትም ሆነ ሀሰት በጠላቷ ኢራን በሚደገፉ ኃይላት እየተከበበች ያህል ይሰማታል። ባህሬን፣ ሶሪያ፣ የመን፣ ኢራቅ ሁሉም ጋር የኢራን ደጋፊዎች እያቆበቆቡ ነው ብላ ታስባለች። ከምዕራባውያን በተለይም ከዩናይትድ ስቴትስ የሚደረግላት ድጋፍም እንደቀነሰባት ነው የምትቆጥረው። በዚህም ምክንያት በጥይት እንደቆሰለ አውሬ ይሰማታል። ተከታዮቿ ሀገራት በአንጻሩ የሆነ እርምጃ ወስዳ ኃይሏን እንድታሳያቸው ግፊት ያደርጋሉ። በዚህም ምክንያት አሁን ከዲፕሎማሲው መንገድ በወጣና ምናልባትም በቀድሞ ንጉስ አብደላ ዘመን ከሚደረገው በከፋ መንገድ እርምጃ ወስዳለች። ይሁንናም በንጉስ አብደላ ዘመንም ቢሆን የሁለቱ ሀገራት ግንኙነት በጠላትነት የተሞላ ነበረ። ፎሪን ፖሊሲ የተባለ የዩናይትድ ስቴትስ መጽሔት እንደዘገበው ንጉስ አብደላህ ሰኔ አምስት ሁለት ሺህ አስር። ያኔውን የፈረንሳይ መከላከያ ሚኒስትር ሄርቭ ሞሪን ተቀብለው ሲያነጋግሩ በዓለም ላይ መኖር የማይገባቸው ሁለት መንግስታት አሉ አሏቸዋሉ ንጉሱ፣ ለሚኒስትሩ ኢራንና እስራኤል። ኢራን የኒኩሌር መርሃ ግብሯን ለማቆም ከምዕራባውያን ጋር ስትስማማ ስምምነቱን አጥብቀው የተቃወሙት ግን ሁለት መንግስታት ነበሩ፦ የንጉሥ ዓብድላህዋ ሳውዲ አረቢያና የጠቅላይ ሚኒስትር ቤንያሚን ኔታንያሁዋ እስራኤል። እንዲያውም እስራኤል ኢራንን ለመደብደብ ተዋጊ ጀቶች ብታዘምት ጀቶቹ በሳውዲ አረቢያ የአየር ክልል ላይ እንዲበሩ የሪያድ ነገሥታት ፈቅደዋል የሚል ዘገባም አለ። በዚህም ሰበብ አሁን እጅግ የተካረረው ጠብ ቁርቁስ ከሃይማኖታዊ ሐራጥቃ ልዩነት ይልቅ ፖለቲካዊ መልክዓ ምድራዊ የበላይነት የመያዝ ሽሚያ ወይም ለምዕራባውያን የማደር ጥድፊያ መሆኑን ብዙዎች ይስማሙበታል። ሳውዲ አረቢያዊ የፖለቲካ ተንታኝ ጀማል አልኻሺጅም ጠቡ የኤምባሲ መጠቃት ወይም የሺአ መንፈሳዊ መሪ መገደልም ጉዳይ አይደለም ባይ ናቸው። እማ ን ነበል መ ራ ን ይምን ና አንድም የኢራንን የበላይነት ተቀብለን አሸናፊነቷን ማረጋገጥ አለብን፣ አሊያም እምብኝ ማለት አለብን። ጉዳዩ የኤምባሲ ወይም የአልኒሚር መገደል አይደለም። የበላይነትን ለማረጋገጥ ከዚህ የበለጠ ብዙ ጉዳዮች ራ ር ሁለቱም የመካከለኛው ምስራቅ ሀብታም ትላልቅ መንግስታት ዲፕሎማሲያዊ ግንኙነት የጀመሩት በ1929 ነበረ። ይሁንና የሳውዲ አረቢያ መስራችና ያኔው ንጉሥ ሳዑድ በ1955 ቴህራንን እስከጎበኙበት ድረስ ግንኙነቱ ብዙ የሚባልለት አይነት አልነበረም። ከአስር ዓመት በኋላ በ1966 ንጉሥ ፋይሰል ቴህራንን፣ ንጉሥ መሐመድ ሬዛ ፓህሌቪ ደግሞ ሪያድን ሲጎበኙ በነገስታት የሚገዙት ሀገራት ወዳጅነት ደመቀ። ምዕራባውያን መንግስታት በተለይም ደግሞ ዩናይትድ ስቴትስና ብሪታንያም የሶቪየት ህብረትን መስፋፋት ለመግታት ሁለቱን በነገስታት የሚገዙ ሀገራትን ዘ ቱ ፒለርስ በሚል ስያሜ እየጠሩ አጥብቀው ይደግፉ፣ ወዳጅነታቸውንም ያበረታቱ ነበረ የዓለም እስላማዊ ጉባኤ፣ የዓለም ሙስሊሞች ሊግ፣ የእስላማዊ መማክርት ድርጅት የሚባሉትን ዓለም አቀፍ እስላማዊ ማኅበራት የመሰረቱትም ዛሬ በሱኒና በሺአ ሃይማኖታዊ ሐራጥቃ ልዩነት ሰበብ ይዋጋሉ የሚባሉት ሁለቱ አገራት ናቸው ኢራን እና ሳውዲ አረቢያ የሁለቱ ሀገራት ነገሥታት በ1960ዎቹ ማብቂያዎች የተለዋወጧቸው ደብዳቤዎችም የወዳጅነቱን ጥብቀት መስካሪዎች ናቸው ወንድሜ ሆይ አስተዳደርህን ዘመናዊ አድርገው አሉ የኢራኑ ሻህ ለንጉሥ ፈይሰል በጻፉት አንድ ደብዳቤያቸው ሀገርህን ከፈት አድርግ ወንድና ሴት ተማሪዎች አንድ ላይ እንዲማሩ ፍቀድ ሴቶች ሚኒስከርት እንዲለብሱም ፍቀድ እያሉ ቀጠሉና አለበለዚያ ከዙፋንህ ላይ ለመቆየትህ እኔ ዋስትና ልሰጥህ አልችልም። ንጉሥ ፋይሰል መለሱ፣ ግርማዊ ሆይ ምክሮን አደንቃለሁ። አንድ ነገር ግን ላስታውሶ እያሉ እርሶም የፈረንሳይ ሻህ አይደሉም። ሕዝቦም ዘጠና በመቶው ሙስሊም ነው። ይህን እንዳይዘነጉ ተባባሉና ለፈይሰል ከዙፋን መወገድ የሰጉት ሻህ ራሳቸው ከዙፋን ተከነበሉ፣ 1979። በሰሞኑ ሰጣ ገባ ከአፍሪቃውያኑ መንግስታት ቀድማ ሳውዲ አረቢያን ተከትላ ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት የቀነሰችው የተባበሩት አረብ ኤምሬትስ ናት። የሁለቱ የመካከለኛው ምስራቅ ሀያል መንግስታት ጠብ የተጀመረውም እኒያም ሰባት ትናንሽ ግዛቶች ከብሪታንያ ቅኝ አገዛዝ ነፃ መውጣታቸውን ሲያውጁ ነበረ። 1971 የብሪታንያ ቅኝ ገዢዎች የአካባቢውን ገዢዎች አባብለው በ1892 ከቱርኮች እጅ የቀሟቸውን የአቡዳቢ የዱባይ፣ የሻርጃህ፣ የአጅማን፣ የራስ አል ኻይማ፣ የዑም አልቁወይን ትናንሽ ግዛቶች ጥለው ለመውጣት ሲዘጋጁ ለሶስት ኃይላት ሶስት የተለያየ መልእክት ነበረው። ለሰባቱ ኤምሬቶች ነፃ መንግሥት ለማወጅ የሚዘጋጁበት፣ ሳውዲ አረቢያም ቢቻል ከራሷ የመቀላቀል ይህ ቢቀር ተጽዕኗን ለማሳረፍ የማስላት ስልት የምታውጠነጥንበት ኢራን በአንጻሩ የጥንት ታሪክ ቆጥራ ግዛቶቹን ከራሷ ለመቀየጥ የምታስብበት አጋጣሚ ነበረ። ታኅሳስ 1971 ዚያድ ቢን ሱልጣን አል ናህያን እንደ መጀመሪያው ፕሬዚደንት የተባበሩት አረብ ኤምሬቶችን ነፃነት ከአቡዳቢ ሲያውጁ የኢራኑ ንጉሥ መሐመድ ሬዛ ፓህሌቪ ከቴህራን ያዘመቷቸው የኢራን መርከቦች የተባበሩት አረብ ኤሚሬቶች ናቸው የሚባሉ ሶስት ትናንሽ ደሴቶችን ተቆጣጠሩ። እኒያ ስልታዊ ግን በጣም ትናንሽ ደሴቶች ዛሬም ድረስ የኢራን አስራ አራተኛ ክፍለ ግዛት ናቸው። የኢራንና የሳውዲ አረቢያ ወዳጅነትም ያኔ መደፍረስ ጀመረ። ይሁንና የኢራን እስላማዊ አብዮተኞች በ1979 የሻህ መሐመድ ሬዛ ፓህሌፍን መንግሥት አስወግደው ስልጣን እስከያዙበት ድረስ የሁለቱ ሀገራት ጠብ የተካረረ የሚባል አይነት አልነበረም። የኢራን እስላማዊ አብዮተኞች ሥርዓታቸውን እያስፋፋሉ የሚለው የሳውዲ አረቢያ ገዢዎች ስጋት በምዕራባውያን ማስፈራሪያና ግፊት እየጋመ